የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦ አድማጮች፣ የዛሬ ሰኞ ጥር 4 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል

ሀም ናዘ ቸግሮና አሁን በቀደም የዛሬ ሳምንት አካባቢ ነው በባህር ዳር ደንቅ ደርሰን መሰለን ነበር እንጠይቃቸው። በቃ ሌላ መልስ የለም። እኛም አሁንም እያለቀስነ ነው ያለ ነው። ከደንቢ ዶሎ ዩኒቨርሲቲ ስለተጠለፉት ተማሪዎች ቤተሰቦችን የሰማ ነው በምሽቱ ዘገባ ይዘናል። በሌላ በኩል በዩኒቨርሲቲ ዎች ውስጥ ለሚፈጠሩ ግጭቶች መንስኤ የፖለቲካ ልሂቃን የሚያሳዩት ባህሪ እና ከውይይት መሸሽ ነው ተብሏል። አሁን በዩኒቨርሲቲዎች ያሉ ግጭቶች ምንድነው ይመስሉት የሚለው ላይ አንደኛ ከተማሪ ቀጥታ ጥያቄ ጋር ዩኒቨርሲቲዎች ጋር ካሉ የመልካም አስተዳደር የሚመስሉ ጉዳዮችን በተመለከተ ወጣ ባለ መልኩ የብሔር መልክ ያላቸው ናቸው። የሰማችኋቸው በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተቋም የድረ ምረቃ እጩ ተማሪና መምህር የሆኑትን አቶ አወት አለፈምን ነው። ዘገባ ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና የሶማሊያው አልሸባብ አማጽያን ጋሪሳ በተባለችው ሶማሊያ ድንበር አጠገብ በምትገኝ ከተማ ላይ ጥቃት ከፍተው ሦስት አስተማሪዎችን ገድለው አንዱን ጠልፈዋል። ከሞት በተባለው የአንደኛ ደረጃ ትምህርት ቤት አማጽያኑ አንዲት ነርስ ሴት በመሆኗ አልገደሏትም ይላል አንድ የፖሊስ ዘገባ። አማጽያኑ ዛሬ አንድ የፖሊስ ጣቢያን በእሳት እንዳጋዩና በጥቃቱ አንድ የቴሌኮሙኒኬሽን ማማ እንዳበላሹም ተዘግቧል። አልሸባብ ኬንያ ላይ ትምህርት ቤቶችና የገበያ መካከሎችን ባካተቱ ቦታዎች ጥቃት እንደሚያካሂድ የሚታወቅ ነው። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስለመነጋገር ጉዳይ ብዙም ቦታ እንደማይሰጡት ተናግረዋል። ለሁለት ሳምንታት ያክል ሲጠቃቁ ከቆዩና ፕሬዚዳንቱ በኢራን ኢኮኖሚ ላይ ያተኮረ አዲስ ማዕቀብ ከጣሉ በኋላ ነው ይህንን ያሉት። የፕሬዚዳንቱ የብሔራዊ ጸጥታ አማካሪ ሮበርት ኦብሪያን ትናንት እሁድ ሲቢኤስ በተባለው የአሜሪካ ቴሌቪዥን ሲናገሩ ኢራን ጉሮሮዋን ተይዛለች ብለዋል። ዩናይትድ ስቴትስ ባለሥልጣኖች በኢራን መሪዎች ላይ ጫና በማጠንከር ከመደራደር በስተቀር ሌላ አማራጭ እንዳይኖራት የማድረግ እድል ይታያቸዋል ሲሉም ተናግረዋል። በመሠረቱ ቢደራደሩ ደንታ የለኝም፣ የእነሱ ፋንታ ነው። ኒውክሊየር መሣሪያ ይኖራቸውም፣ ተቃዋሚዎችን አትግደሉ ሲሉ ትራምፕ ትናንት ማታ በትዊተር መልእክት አስተላልፈዋል። የናይጄሪያው አሸባሪ ቡድን ቦኮ ሃራም ከናይጄሪያ ጋር በሚያዋስነው የካሜሮን ድንበር አካባቢ ያለውን ከፍተኛ የስራ አጥነት ሁኔታን ተጠቅሞ አዲስ ተዋጊዎቹን እየመለመለ መሆኑ ታውቋል። አንዳንድ ሬዴ ድርጅቶች ታዲያ እንዲህ አይነቱ ተግባር ለማቆም ሲሉ ወጣቶች የንግድ ሥራ በመጀመር ራሳቸውን እንዲለውጡ የማሰልጠን እድል እየከፈቱ መሆናቸው ተዘግቧል። ተንታኞቹ እንደሚሉት ቦኮ ሐራም በናይጄሪያ ድንበር ባሉት መንደሮች አካባቢ በሚከፍተው ጥቃት ምክንያት የአካባቢው ኢኮኖሚ ተሽመድምዶ ሥራ አጥነት በመበራከቱ ለአማጽያኑ መልመላ ተመችቷል። አድማጮች ለአሁኑ ያሉን አጫጭር የዓለም ዜናዎች እነዚህ ነበሩ። ሀብታሙ ስዩምን ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳችሁ አመሻለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። ከአንድ ወር ተኩል በፊት በደንቢ ዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉት ተማሪዎች ውስጥ ሀያ አንዱ መለቀቃቸውን ከጠቅላይ ሚኒስትር ጽሕፈት ቤት ይፋ ቢደረግም እስካሁን ምንም የሰሙት ነገር አለመኖሩን ቤተሰቦች ለአሜሪካ ድምጽ ተናገሩ። የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጸው ቀሪዎቹን ለማስለቀቅም ጥረት የተደረገ ነው ብለዋል። እገታው የተፈጸመውን በኦነግ ሸኔ ታጣቂዎች መሆኑንም ተናግረዋል። አንዲት ከመታገት አምልጭ ወጥቻለሁ ያለች ተማሪ በበኩላ ለሶስት ቀናት ያክል ጫካ ውስጥ ቆይታ አንድ የአካባቢው ነዋሪ የሆኑት አባት ሸሽገው ለፖሊሶች እንዳስረክቧት ገልጻ ስለ ጓደኞቿ መታገት ለአማራ ክልል የጸጥታ ዘርፍ ክፍል እና ለተማሪዎቹ ወላጆች ከአንድ ወር ተኩል በፊት ጀምሮ ማሳወቋን ገልጻለች። በዚህ ጉዳይ ላይ መግለጫ የሰጡት የጠቅላይ ሚኒስትሩ የፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁን በአሁኑ ሰዓት አምስት የደንቢዶሎ ዩኒቨርሲቲ ተማሪዎች እና አንድ ሌላ ተማሪ በእገታ ላይ መሆናቸውን ለአገር ውስጥ መገናኛ ብዙኃን አረጋግጠዋል። ከዚህ ቀደም የታገቱት አስራ ሶስት ሴቶችና ስምንት ወንዶች በድምሩ ሀያ አንድ ልጆች በሰላማዊ ሁኔታ መለቀቃቸውንም ገልጿል። ጽዮን ግርማ ወላጆችን አነጋግራ ያጠናቀረችውና ከትላንት በስቲያ ቅዳሜ የተላለፈውን ዘገባ እንደሚከተል ያዳምጡ። አቶ ላጨው ጓዴ የሰሜን ጎንደር ነዋሪ እና አሁን በእገታ ላይ መሆኗን የገለጹልን የበላይነሽ መኳንንት ደምለው ወላጅ አባት ናቸው። በደምቢዶሎ ዩኒቨርሲቲ ተማሪ የነበረችው ልጃቸው መታገቷን ከሰሙ አንድ ወር ማለፉን ይናገራሉ። ስጠይቃተኝ እያነቀሰች እንዲያለ ለ በምልበት ሰዓት ስደውል ደብር ተጠግቻለሁ ደብር ላይ ነው የነበርን አደብሩ አሁን ውጡ ብለው አስወጡን። ውጡ ብለው አስወጥተው ያው ተሳፍረው ሲመጡ መንገድ ላይ ታፈናለች። እንግዲህ እንግዲህ ከተገናኘን አሁን መኪና ላይ ያስወርደው ይዘውና የሚሄዱበትን ቦታ አናውቅም። ከእንግዲህ ከተገናኘነ ተገናኘነ፣ ካልተገናኘነ ቻው አለች። ይሄ እንዳለችና ሁለት ጊዜ ሁለት ሳምንት ላይ በቡላ ከተያዘች በሁለት ሳምንት በቡላ አንድ ሳምንት የላለን ያው፣ የሌት መንገድ የሌት ጊዞ እያሰቃይ ሆነ ያሉ ያው፣ ሆዳችንን ግን ምግብ ያበሉናል እየለመኑ

ወይ ሞታቸውን አልሰማን። ያሉበት አቅጣጫ ያንባይባሉ አሁን ምን አድርገው ቸግሮና አሁን በቀደም የዛሬ ሳምንት አካባቢ ነው። ባህር ዳር ደንቅ ደርሰን መሰለን ነበር እንጠይቃቸው። በቃ ሌላ መልስ የለም። እኛም አሁንም እያለቀስን ነው ያለ ነው። አስመራ ሹሜ በደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች በመኪና የተሳፈሩ አስራ ስምንት የሆኑ ተማሪዎች ሱድ የምትባል ቦታ ሲደርሱ መታገታቸውንና እርሷ ወደ ጫካው አካባቢ ሲያደርሷቸው ማምለጧን ትናገራለች። ግማሽ የጫካውን ግማሽ እንዳደረግን ሴቶች መራመድ አቃታቸውና መንገድ ላይ ከጫካው ግማሽ እንዳደረግን የጫካውን

የልጆችስ ዩኒቨርሲቲ ያሉ ምናምን ብሎ አሁን የት ነው መድን የምትፈልጊ? ከፈለግሽበት ቦታ ና እኔ ተማሪ ለፌዴራልም የሚያስፈራ ቦታ ነው፣ ጫካው እናውቀዋለን፣ በጣም ያስፈራል፣ የመጦ ቦታ ነው ብለው ነው ያሉን እና ለመረጃ መረጃ እናጣራለን፣ ሰራዊቱም እንልካለን ብለው ነበረ። እስካሁን ድረስ ኢንፎርሜሽን የመጣ የለም። አንድ ሰው ጓደኛ ግን በታገዱ በሶስት እያሳምንታቸው ደውላል ሰ አስክመና ይ ጫካውን በየሰዓቱ ቀያይሩታለ በቴክስ ምክንያቱም ነጻነት ስለሌላቸው ደህና ነን ደህና ነን እንዲለው በነሱ ስልክ ነው አስደውለዋቸው የነበረ እና ደህና ነን ደህና ነን ብላ በቴክስት ላይ ጻፈች። ደግሞ ጫካው እና ምግብ እና እና

ስልክት ይዘጋ እኛ እንግዲህ እንዴት ነው ብለ ስንል፣ በኋላ ደወለች በሌላ ስልክ ማለት ና ነው ስልክ ስላፊ ኦሮሚያን ስልክ ነው በድምፅ ስለያ ታግተናል፣ የሆኑ ወጣቶች ይዘውናል አለችኝ። የያዘችልን እነሱ ግን አሁን እንዴት ነው ታዲያ ስልክ ዙላ አነጋግሮች በምላት ሰዓት አይ ወረፋ አይስል ያልፋሉ በወረፋ ነው የሚያስገቡሉን ና አሁን ልቀቂ እየተባልኩ ስለሆነ ፈልፈሎ የሚነጋገር አለችኝ። ያው ተነጋገርና እንግዲህ ያው እንደተያዘች ታያዝ ነው የነገረች፣ በምን ሁኔታ ላይ እንዳሉ ነገር አውታለች። የተያዙበት ምክንያት ያው ቤት እንትን ትምህርት ቤቱ ላይ ግቢው ውስጥ ተማሪ እና ተማሪ የሆነ ብጥብጥ አድርጓል ሲጣላቸው፣ ከዚያም በኋላ ያው ተማሪ ብትንትን ሲልባቸው ተጨናንቀዋል። አሁን ለካዚያ ላይ እንግዲህ በዚያ ምክንያት ነው። እንዴት ነው ትምህርት ቤት ላይ ያለው ነገር ምንድን ነው ብጥብጥ ነ ሲደውልልኝ ያለውን ነገር አትውጦ ዘትግጭ በሉ ምናምን ስላ ስላት፣ አይ እየተበጣበጠ ነው፣ ትምህርት ቤቱ እየተበጣበጠ ነው ማድረገው ቸነቀኛ ልጅ እዚያ ያው እንግዲህ ብጥብቅ ሲሆን ነው እንጂ የተያዘችው ምንድን ነው የፈለጉት አጋሾቿ ተናግራለች። ያልተናገረችን ብቻ ምንም አናደርጋችሁም፣ እናደርጋቸው ነገር የለም። በቃ ለመረጃ ነው የፈለግናቸው አይዟቸው ብለው ነው ያሉት፣ ነው እንጂ ምንም አናደርግም። ግን ቤተሰቦቻችን እናቴም እንዳትጎዳ፣ እናንተም በሀሳብ እንዳትጎዱ እንግዲህ። በኋላ ኔትዎርክ ሊሰራ አይችልም። ተይዘናል። ተዘጉ። ስለተዘጋ መደወል እናንተ አትችልም። እንግዲህ ያው መሰለኝ ሰሉ ይልኝ ጻፍ ያዙ ፀሉትልኝ ቤተክርስቲያን ወድቃችሁ ወለል ላይ ወድቃችሁ ፀሉትልኝ አለች። በጣም ተጨናነቅ ነው ወለል ወደቅ ከኛል ያው አሁን በፀሎት ላይ አሁንም እያለን እዚያው እንደወደቅ ነው እያ እንዳለን ነው ያለን እና እናቲቱም በዚህ አጋጣሚ ካሳ ለእናቷ በጣም ካስብ ነበር ፍረዳት ነበር በስራ ላይም ምትም ለእናቷ ታዝም ነበረ ከዛን ግን እናቲቱ በጣም ከአይምሮዋ ላይ አሁን ስለተያዘ ስለጠፋቻት አይምሮዋ ቀለል ብሎ አሁን የአይምሮ ትንሽ በእውነቷ ከነበረ አሁን ተለውጣለች። እናትየው ታመሙ ያች ያቺ ልጇ በጣም ል ለእናቷ ላባቷ ማዛ የነበረች ቤተሰብ ማሳብ ነበረች። ታዲያ አሁን ያለች የአስራ አምስት ማን አስራ ሁለት ክፍል ተማሪ ልጅ ነበረችን ከወረዳ በወረዳ የምትማር የነበረ

አመልክተን እያለ ግን እኛም እናየው ነገር ነው እንጂ እናንተ አርሳደር ገበሬዎች ሚታወቁ ነገር ስላለ ይህን ነገር እንከታተላለን። አሁን ወደ ግል ስራቸው ተመለስ ተባለ። ወደ ግል ስራቸው ተመለስ ነው። እኛም ከዚያ ግን መስ ይመጣል ስንል መስ አላገኘ ነው። በዚህ ጉዳይ ላይ መግለጫ የሰጡት የጠቅላይ ሚኒስትሩ የፕሬስ ሰክረታሪያት ኃላፊ አቶ ንጉሱ ጥላሁን በአሁን ሰዓት አምስት የደንቢዶሎ ዩኒቨርሲቲ ዩኒቨርስቲ ተማሪዎችና አንድ ሌላ ተማሪ በእገታ ላይ መሆናቸውን ለሀገር ውስጥ መገናኛ ብዙሀን አረጋግጠዋል። ከዚህ ቀደም የታገቱ አስራ ሶስት ሴቶችና ስምንት ወንዶች በድምሩ ሀያ አንድ ልጆች በሰላማዊ መንገድ መለቀቃቸውን ገልጸዋል ሰው ከነበሩ ተማሪዎች ውስጥ 13 ሴቶችና ስምንት ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል እስካሁን ባለው ሁኔታ ግን በአጋጣሚ አምስት ተማሪዎችና አንድ የአካባቢው ተማሪ ወጣት ማለት ነው የዛው አካባቢ በድምሩ ስድስት ልጆች ስድስት ተማሪዎች ማለት ነው አንደኛው የአካባቢው ወጣት ነው የሌላ ትምህርት ቤት ተማሪ ነው ታግተው እንዳሉ እዛ ስራውን ከሚያስተባብረው የጸጥታ መዋቅር የመከላከያም የፌዴራል ፖሊስ አመራሮችም መረጃውን አግኝተናል። ይሄንን ጉዳይ ሰላማዊ በሆነ ሁኔታ ለማጠናቀቅና ለመቋጨት በማንም ላይ ጉዳት ሳይደርስ ልጆቹም ደህንነታቸው ተጠብቆ ወደ ነበሩበት እንዲመለሱ ለማድረግ የሀገር ሽማግሌዎችም የሃይማኖት አባቶችም በአካባቢው ባህልም ወግም እንዲሁም ደግሞ የጸጥታ መዋቅሩ ተገቢውን የጸጥታ ስራም እየሰራ ጥረቶች እየተደረጉ ነው ያሉት ይህም በተመለከተ የተለያዩ መረጃዎች ይሰጣሉ ከተለያዩ አካላት በቁጥርም ደረጃ እስካሁን ግን እኛ በአካባቢው መንግስት ያሰማራው መከላከያ ሰራዊታችን አመራሮችና ሰራዊቱ የፌዴራል ፖሊስ እና የአካባቢ የጸጥታ መዋቅር እንዲሁም አመራሩ አንድ ላይ ሆኖ በቅንጅት የገመገመው እስካሁን አምስቱ ተማሪዎችና አንዱ የአካባቢው ወጣት እንደታገቱ ናቸው። ሰፊ ስራም እየተሰራ ነው። ይህንን ስራ በአግባቡ በመስራት በጥንቃቄም በመስራት የከፋ ጉዳት ሳይደርስ በሰላም ልጆቹን ለማስለቀቅ መንግስትም የአካባቢው ህብረተሰብም እየሰራ ነው። ይህን አስመልክቶ ትክክለኛው መረጃ በየጊዜው ለህብረተሰቡ የምንሰጥ ይሆናል። አድማጮች፣ በዚህ ጉዳይ ላይ እያጠናቀርን ያለ ነው ሰፋ ያለ ዘገባ በድረገጻችንና በዌብሳይታችን ላይ ይቀርባል። እንደዚሁም ደግሞ መልሰን በሬዲዮ ፕሮግራማችን ላይ እናቀርብላችኋለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ የዚህን ዘገባ ተከታይ ክፍልና አሁን ያለበትን ሁኔታ በተመለከተ ከምሽቱ ሶስት ሰዓት በመጽሄት መስተናዳችን ላይ እንድታዳምጡትን ጋብዛችኋለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ባሳለፍነው ሳምንት የመብቶችና ዴሞክራሲ ብልጽግና ማዕከል ካርድ በዩኒቨርስቲዎች ስለሚነሱ ግጭቶችና መፍትሄዎችን በተመለከተ የፓናል ውይይት አካሂዶ ነበረ። በፓናሉ ላይ ጽሁፋቸውን ካቀረቡት መካከል አቶ አቦት አለፎም ይገኙበታል። ጽሁፋቸው የመፍትሄ ሀሳቦችም ላይ ያተኮረ ነበረ። እንደሚከተለው ይሰማል። ከሰሞኑ የመብቶችና ዴሞክራሲ ብልጽግና ማዕከል ካርድ የከፍተኛ የትምህርት ተቋማት ውስጥ ስለሚነሱ ግጭቶች መንስኤና መፍትሄዎቻቸው የፓናል ውይይት አካሂደው ነበር። በፕሮግራሙ ላይ ጥናታዊ ጽሁፋቸውን ለውይይት ካቀረቡት መካከል አቶ አወታለፈውም ይገኙበታል። አቶ አወታለፈውም በአዲስ አበባ ዩኒቨርሲቲ በሰላምና የደህንነት ጥናት ተቋም የፒኤችዲ ተማሪ ናቸው። በዩኒቨርስቲዎች ውስጥ የሚነሱ ግጭቶችን ባህሪዎችና መፍትሄዎችን እንደሚከተል ይጠቁማሉ። ኮምፕሊት ኢን ኢትዮጵያን ዩኒቨርሲቲ ትረንድ ካውዝ ኤን ሶሉሽንስ የሚል ነበረ። በኢትዮጵያ ዩኒቨርሲቲዎች ያለው ግጭቶች እና መንስኤ፣ መፍትሄ እና ምን እንደሚመስሉ ነበረ። ዳሰሳ የተወሰነ ዳሰሳ ያደረኩት አሁን በዩኒቨርሲቲዎች ያሉ ግጭቶች ምንድነው የሚመስሉት የሚለው ላይ አንደኛ ከተማሪ ቀጥታ ጥያቄ ጋር ዩኒቨርሲቲዎች ጋር ካሉ የመልካም አስተዳደር የሚመስሉ ጉዳዮችን በተመለከተ ወጣ ባለ መልኩ የብሔር መልክ ያላቸው ናቸው። ሰ ሁለት ተማሪዎች ሲጣሉ ኢሚዲትሊ ወደ ብሔር የመሄድ አዝማሚያ ያላቸው ከዛ ቀለል ባለመንገድ መንገድ ይመሳሉ። አንዳንዴ ኮርስ የተወሰነ የሁለት ተማሪዎች ሶስት ተማሪዎች ጠብ እንዲፈጠር ኢሚዲትሊ ወደ ብሔር የመሄድ መልክ አላቸው። ሶስተኛ ደግሞ ዩኒቨርስ ውስጥ ባንደው የካፍቴሪያም በዩ የላይብረሪ የምንበለው የመማር ማስተማር ሂደቱ ላይ ቤዝ ባደረገ መልኩ ሳይሆን ሌላ ወይ ከተማሪ ኢንተረስት ጋር ሳምሀው የማይገናኙ የሚመስሉ ናቸው። መንስኤው ምንድን ነው ካልሱኝ፣ እኔ መንስኤዎቹ በሶስት ከፍዬ ነው ያየኋቸው። ዋና ከውዝ ምንድን ነው በሚለው ላይ አንደኛ ኔ ፖለቲክስ በሚል ነው አንዱ ያየሁት። በምርጫ አሸንፋለው የማለት ባህሪ፣ በምርጫ ስልጣን አስረክባለው የሚል በመንግስት በኩል ያለው ኮንዲሽን፣ ጠላት ወዳጅ ፍረጃ የሚመስል የፖለቲካል ባህሪ ያለኝ ሀገር ላይ ከዛ በተጨማሪ ግን ባለፉ ጊዜያት ወይ በዚህ አመት ወይ ባለፉ ሁለት ሶስት አመት የምናየው ፖለቲካ ሁኔታ በደንብ አፌክት ያደረገው ይመስለኛል። ይሄ በፖለቲካ በኩል ያለው ነው። እንግዲህ ሁለተኛ ደግሞ እኔ ያየሁት ቶሪካል ናሬሽን የሚመስሉ ጉዳዮችም አሉ። ቶሪካል ናሬሽን ሲባል እና የሂስትሪ ትርክቶች ትርንቶች ትርክት በራሱ ችግር ኖሮት አይደለም፣ አክቹዋሊ አንድ ሰው የፈለገው ሂስትሪ ናሬት የሚያደርግበት ወይ ትርክት የሚያደርግበት መንገድ በራሱ ችግር ሆኖ ሳይሆን ያ ናሬሽን ወይ ያ ትርክት ዲሞክራሲያዊ በሆነ መንገድ ብትገሳ አድርገን ወይ ሁለት ኤሊቶች ሁለት የፖለቲካ ፓርቲዎች የሁለት ሀገሪቱ አንዱ የሚባሉ አመራሮች ናሬሽኑ ላይ ለራሳቸው ብቻ መጠቀሚያ ሲያደርጉት ወይ ደግሞ መለያያ መንገድ ስናደረገው ነው እንደ አንድ ግራውንድ ያየሁት፣ ወደማያግባባንና ለፖለቲካ አላማ ኤክስፕሎይት ማድረጊያ መንገድ ስንጠቀምበት ይህም እንደ ሩት ከውዝ አይቼዋለሁ። ሶስተኛ ኢኮኖሚክ የሚመስሉ ጉዳዮችም አሉ። የሀብት ክፍል ሲባል በመንግስት እንሰማለን። እንደዛ ሲባል ለምሳሌ አሁን ጠቅለል ያለ ቃል ነው ፍትሀዊ የሀፍትፍል የለም ስትል ጥሩ የለም፣ ግን ማን ነው ለማን ነው የሚል ዝርዝሩ ሳናውቀው፣ ብሄር ለብሄር ነው፣ ኤሊትና ማን ነው ልሂቁና ህዝብ ነው፣ በህዝብ መካከል ነው የሚል ክሊር አይደለም፣ ግን ይሄ ሩት ኮዝ ሆኖ ይታያል በሚል ያቀረብኳቸው አቶ አወት ከጥናታቸው በመነሳት የተለያዩ የመፍትሄ ሀሳቦችንም ያቀርባሉ። ከእነሱም ውስጥ በዋናነት ልሂቃን ፖለቲካውን የሚያስኬዱበትን መንገድ ከስሜታዊነት ወጥቶ በምክንያትና በውይይት እንዲሁም በዴሞክራሲ ላይ የተመሰረተ መሆን ይኖርበታል ይላሉ። ግጭቶች መፍትሄ አሁን ቅድም እንዳልኩት ፖለቲካው የሚመስል ባህሪ ያላቸው ልሂቃን ወይም ኢሊች ብለን በምንጠራቸው ግሩፖች ላይ የዲሞክራሲ ባህርያቸው በሬስፔሽን የማመል ባህርያቸው ምክንያቱ በየግሩፕ ሆነ አንዱ ሰሜን ሆኖ አንዱ ደቡብ ሆኖ አንዱ ምዕራብ ሆኖ ደቡብ ሆኖ የሚያስጋግልና ና የሚያባብስ የፖለቲካ አጀንዳ ከመንድም አንድ ላይ ቁስለው ዲስከስ ማድረግ ላይ ቤዝ ያደረገ ፖለቲካ ቢኖርን እንደ ትልቅ መፍትሄ ሆን ይመስለኛል። ይሄ ዋናው መፍትሄ ይመስለኛል። ከዛ ውጭ ያሉት ደግሞ ጠቅለል ያለቃል። ፍትሀዊ ያልሆነ የሀብት ስላለ ሲባል አሁን በምን መልኩ ነው ምንድን ነው የሚለው ቤቶች ቁጭ ብለው ድስከስ አድርገው መፍትሄ ቢመጣ ጥሩ ነው፣ ካልሆነ ግን ዝም ብሎ እንደድንር ቃል መፍትሄ የሚሆን አይመስለኝም። ከዛ ወደ መንግስትም ስንመጣ ምናልባት ተማሪዎችን የሚመለከቱ የሚመስሉ ጉዳዮችን ተማሪዎችን አወያይተው ተማሪዎችን ባማከለ መልኩ መሆን አለበት። በመጨረሻም አቶ አወት የግጭት መከላከል ስራ ቀዳሚ ሊሆን እንደሚገባው ያሳስባሉ። አንድ ዩኒቨርሲቲ ውስጥ የተፈጠረ ግጭት ወደ ሌላ ዩኒቨርሲቲ ከመዛመቱ በፊት አስፈላጊ የሆነ ቁጥጥር በመንግስት ሊደረግ ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ የሚሰማውን ጋቢና ቪኦኤ ነው። ከዚህ በመቀጠል ደግሞ ሀብታሙ ስዩምና ግርማቸው ከበደ ሳምንቱ በስፖርት ውስጥ እንዴት እንዳለፈ ያሰሙናል። አመሰግናለሁ ኤደን። ዓለም አቀፉ የኦሎምፒክ ኮሚቴ ተወዳዳሪዎች ፖለቲካና ተቃውሞ ቀመስ ድርጊቶችን በመጪው የጃፓን ኦሎምፒክ ላይ እንዳያደርጉ በሚከለክለው ደንብ ላይ አጽንኦት ሰጥተዋል። ኢትዮጵያ ስፖርታዊ ውርርድ ለሚደረግባቸው የንግድ ቤቶች ፈቃድ መስጠት ማቆሟም ተሰምተዋል። ተጨማሪ ስፖርታዊ ጉዳዮችን አክለን አዲስ አበባ ከሚገኘው የአሜሪካ ድምፅ የስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ ጋር እንጨዋወታለን። ግርማቸው እንዴት አመሸህ? እንደምን ዓለም አቀፉ የኦሎምፒክ ኮሚቴ በመጪው የጃፓን ኦሎምፒክ ወቅት ተወዳዳሪዎች ከማናቸውም ፖለቲካ ቀመስ ተቃውሞዎች የሚርቁበትን ደንብ ማጽናቱ ተሰምተዋል። ከዚህ ጋር በተያያዘ ከማይረሱት መካከል አንዱ በብራዚል ኦሎምፒክ ወቅት ኢትዮጵያዊው ፈይሳ ለሊሳ እጆቹን በማጣመር በሀገሬ ይደርሳል ያለውን የሰብአዊ መብት ረገጣ የተቃወመበት ድርጊት ነው። ግርማቸው፣ ከዚህ ደንብ ጀርባ ያለው ዓላማ ምንድን ነው? ስፖርተኞች የፖለቲካ አቋማቸውን የሚያሳዩበት የኦሎምፒክ ቅጽበት ከእንግዲህ አይኖርም ማለት ነው? ሀብታሙ፣ አለም አቀፉ የኦሊምፒክ ኮሚቴ አዲስ ህግ አላወጣም። በእርግጥ ከዚህ በፊትም በኦሊምፒክ ጨዋታዎች ወቅት ምንም አይነት የፖለቲካዊ መልእክት ማስተላለፍ ክልክል ነው። ፖለቲካዊም ሃይማኖታዊም መልእክቶችን ማስተላለፍ ይከለከላል። እንዲሁም ከዚህ በተጨማሪ ደግሞ በአለም አቀፉ የኦሎምፒክ ኮሚቴ ቻርተር አንቀጽ ሀምሳ መሰረት ማስታወቂያዎችን መስራት ተቃውሞዎችን ማቅረብና ፕሮፓጋንዳ ይከለከላል። አሁን ያደረገው የዓለም አቀፍ ኦሎምፒክ ኮሚቴ ምንድን ነው? ይሄንን ህግ በግልጽ እንደ አዲስ መመሪያ ማውጣት ነው። አንቀጽ ሃምሳ በሚል ማብራሪያ ጨምሮበት በግልጽ ለአትሌቶቹ መልእክት አስተላልፈ የኦሎምፒክ ኮሚቴ ይህን ያደረግኩት የሚለው ለምንድን ነው? በተለይ በኦሎምፒክ መንደር ውስጥ አትሌቶች በውድድር ወቅት በሚቆዩበት መንደር ውስጥ ሰላማዊ የሆነ መከባበር ያለበት ቆይታ እንዲኖራቸው ለማድረግ ነው የሚል ነው። ያው በዓለማችን ፖለቲካና ስፖርት መለየት አለባቸው ይባላል፣ ግን በትክክል ሲለያዩ አንመለከትም። ከዚህ በፊትም አንተ እንዳልከው ፈይሳል ሊሳ እጆቹን በማጣመር ተቃውሞውን አሰምቷል በሪዮ ኦሊምፒክ ወቅት። ስለዚህ ልዩነት የላቸውም። አሜሪካውያን አትሌቶች ከዚህ በፊት አድርገውታል ይሄን ነገር። አትሌቶች ፖለቲካዊ እይታ አይኖራቸው ፖለቲካዊ አቋም አይኖራቸው የሚል እምነት የለውም። የዓለም አቀፍ ኦሊምፒክ ኮሚቴ እንዳስታወቀው ከሆነ ከኦሊምፒክ መንደር ውጭ በሚሰጡ ጋዜጣዊ መግለጫዎች ላይ አቋማቸውን ማራመድ ይችላሉ እንዲሁም ደግሞ ባህላዊ በምንላቸው መገናኛ ብዙሀንና ማህበራዊ መገናኛ መንገዶችም የፖለቲካዊ አቋሞችን አትሌቶች እንዲገልጹ ይደረጋል ማለት ነው። አመሰግናለሁ ግርማቸው። ወደ ቀጣዩ ጉዳያችን ከመሻገራችን በፊት አጭር ዜና ለአድማጮች ላደርስ። በሚቀጥለው ዓመት በህንድ ለሚደረገው ከ17 ዓመት በታች ሴቶች የዓለም ዋንጫ የማጣሪያ ጨዋታዎች እየተካሄዱ ነው። በትናንትናው ዕለት በዩጋንዳ ካምፓላ በተደረገ ጨዋታ ዩጋንዳ ኢትዮጵያን ሁለት ለዜሮ በሆነ ውጤት አሸንፋለች። ጁልየት ናሎት ኪንግና ካትሪን ነገዲያ ለዩጋንዳ ጎሎቹን አስቆጥረዋል። የመልስ ጨዋታው በአዲስ አበባ ከጥቂት ቀናት በኋላ ይደረጋል ተብሎ ይጠበቃል። ወደ ቀጣዩ ጉዳይ ስንሻገር ኢትዮጵያ ስፖርታዊ ውርርዶችን ለሚያከናውኑ የንግድ ቤቶች ፈቃድ መስጠት እንዳቆመች ተሰምተዋል። ግርማቸው ከዚህ ጋር የተያያዘውን መረጃ አስቻገራል። ሀብታሙ የስፖርት ውርርድ በመላው ዓለም በጣም ትልቅ ኢንዱስትሪ ሆኗል። በዩናይትድ ስቴትስ እንኳን በቅርቡ በወጣ አንድ ጥናት መሰረት በ2025 እንደ ግሪጎሪያውያኑ አቆጣጠር የ8 ቢሊዮን ዶላር ኢንዱስትሪ ይሆናል ተብሎ ይጠበቃል። በአውሮፓ እግር ኳስ ክለቦችን ስፖንሰር ያደርጋሉ አወራራጅ ድርጅቶች በማህበረሰባዊ ኃላፊነትን መወጣት ስም ደግሞ መሰረተ ልማት ስራዎች ላይ እንዲሳተፉ ይደረጋል። በኢትዮጵያም በቅርብ ጊዜ የመጡ ቢሆንም ሀያ ከመቶ ገቢያቸውን ለማህበረሰባዊ ልማት እንዲያውሉ ይገደዳሉ። የብሔራዊ ሎተሪ አስተዳደር እኔ ባለው መረጃ ከአርባ በላይ ድርጅቶችን ፍቃድ ሰጥቷል። ከሀያ በላይ የሚሆኑት ደግሞ ስራ ላይ ይገኛሉ። ከቅርብ ጊዜ ወዲህ ግን በተለያዩ አካላት ተቃውሞ እየቀረበባቸው ይገኛሉ። አንደኛው እድሜያቸው ለውርርድ ያልደረሰ ታዳጊዎች እየተሳተፉ ነው የሚል ነው። ይሄ ደግሞ በቂ ቁጥጥር አልተደረገም ከሚል ነገር ጋር ተያይዞ የመጣ ነው። ሌላኛው ደግሞ አወራራጅ ድርጅቶቹ የመወራረጃ ትኬቶቹን የሚሸጡባቸው ቦታዎች አንድም መጠጥ ቤቶች ውስጥ ሌላም ደግሞ ከትምህርት ቤቶች ጋር የተገናኘ ነው በሚል ተቃውሞ ይቀርብባቸዋል። የብሔራዊ ሎተሪ አስተዳደር ጥናት አጥንቼ ፍቃድ ሰጥቻቸዋለሁ፣ ስለዚህ እየሰሩ ያሉት ድርጅቶች መስራታቸውን ይቀጥላሉ ብሏል። ነገር ግን አዲስ ጥናት ተሰርቶ አዲስ የቁጥጥር መንገድ ወጥቶለት የመመሪያ እስኪሻሻል ድረስ አዳዲስ ለሚመጡ የስፖርት አወራራጆች ንግድ ፍቃድ መስጠቴን አቁም ያለው ነው ያለው ይሄ ክርክር ግን በዚሁ የሚያቆም አይመስልም። ከዚህ በፊትም የባህልና ቱሪዝም ሚኒስቴር ያው ስፖርት እሱ ስለሚያስተዳድር ጥያቄዎችን አንስቶ ወደፊት በደንብ የሚያጤነው ጉዳይ እንደሚሆን ሲነገር ነበረ። የዛሬው የጋቢና ስፖርት መሰናዶ በዚህ ተጠናቋል። አብሮን የነበረው የአሜሪካ ድምፅ ራዲዮ የስፖርት ዘጋቢና ተንታኝ ግርማቸው ከበደ ነበር ከአዲስ አበባ። ግርማቸው፣ በጣም አመሰግናለሁ። መልካም ምሽት ይሁንልህ። አመሰግናለሁ ሀብታሙ። መልካም ምሽት ይሁንልህ። አድማጮችም መልካም ምሽት ይሁንላችሁ። አድማጮች እንግዲህ የዛሬው ጋቢና ቪኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቪ አምሃሪክ በትዊተርም እንዲሁም ሃሽታግ ጋቢና ቪን በመጠቀም አድርሱን። ጋቢና ቪኤ አትቪ ኒውስ ዶት ኮም የኢሜይል አድራሻችን ነው። ጋቢና ቪኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ደውሉና መልዕክቶቻችሁን አስቀምጡልን። ፕሮግራሙን በመምራት አብ። ሰዎች የቆየሁት ኤደን ገረመው ከአቀናባሪያችን ሞክቢሊያ ቢሮ ጋር ነበርኩ። መልካም ምሽት ደናደሩ። kun raadiyoo sagalee ameerikaati. raadiyoon sagalee ameerikaa wixata qabee gajimaataatti galgala keessaa saalamaa walakkaa jalqabee agarsiisaa